በዘገባችንም ወደ ደቡብ ወሎ ዞኖች የሚገኙ ነዋሪዎችንና በዋግ ህምራ ብሔረሰብ ሰቆጣ ምርጫ ክልል አካባቢ ያሉ ነዋሪዎችን አነጋግሮ አስተያየታቸውን አካቶ ዘገባ ያሰናዳልን የወሎ ዘጋቢያችን መስፍን አራጌ ነው። ወደ መሰናዶን እንውሰዳቸው። በስድስት ሀገራዊ ምርጫ ላይ በመራጭነት መሳተፋቸውን የሚናገሩትና በሰሜን ወሎ ዞን ወልዲያ ከተማ የሚኖሩት ሞላ ይመር የዘንድሮ ሀገራዊ ምርጫ ከቅድመ ዝግጅቱ ጀምሮ አንጻር የዲሞክራሲ ጭላንጭል ታይቶበታል ሲሉ ነበር የገለጹት። ከቅስቀሳ ከምዝገባ ጀምሮ ሰፊ የሆነ ዲሞክራሲ ነው ያለው። በወዳዳሪ ፓርቲዎችም መንግስትም ቢሆን በቅስቀሳው ላይ ሰፊ የሆነ ቅስቀሳ እያካሄዱ ነው ያሉት፣ አላማቸውን እያሳዩ ነው ያሉት። ማንኛው ይጠቅማል፣ ማንኛው አይጠቅምም የሚለውንም ለመለየት ሰፊ እድል አግኝተናል ብዬ አስባለሁ። በአካባቢ ያደረጋቸው የነበረውን የቅድመ ምርጫ ዝግጅትና ቅስቀሳ ከሚኖርበት የደቡብ ወሎ ዞኗ ኮምቦልቻ ከተማ አንጻር የመዘኑት ዘሪቱ አህመድ በበኩላቸው ተፎካካሪ ፓርቲዎች በነጻነት የተንቀሳቀሱበት እንደሆነ ገልጸዋል። በሁለት ሀገራዊ ምርጫ ላይ የመሳተፍ ተሞክሮ እንዳላቸው በማስታወስ ገዢ ፓርቲም ሆነ ተፎካካሪ ፓርቲ እኩል በሚባል ሁኔታ ነው እኛ አካባቢ ላይ አሁን ያለው የምርጫ ቅስቀሳ። ሁለት ሺህ ሁለት እና ሁለት ሰባት ምርጫዎች ላይ ተሳትፍ ያለው መራጭ ነበርኩኝ የዛን ጊዜ ና ከዛ የተለየ ነገር ያየሁት ምንድን ነው ከገዢ ፓርቲ የበለጠ ተፎካካሪ ፓርቲዎች በነጻነት ነው እዚያ አካባቢ ላይ ሲቀሰቅሱም ሆነ የመልእክታቸውን ሲያስተላልፉ የማየው። ሰላማዊ ሰልፎችንም ያካሂዳሉ። በጠየቁም ጊዜ ፈቃድን እያገኙ ሰልፎችንም ሲካሄዱ እና ምርጫ ቅስቀሳው ዲሞክራሲያዊ የሆነ መንገድ ሲተላለፍ አይቻለሁ። የዘንድሮውን የቅድመ ምርጫ እንቅስቃሴ ከአስራ ዘጠኝ ዘጠና ሰባቱ ምርጫ ጋር ያነጻጸሩት የደሴ ከተማ ነዋሪው በቀል ተስፋዬ በበኩላቸው ተፎካካሪ ፓርቲዎች ፖሊሲያቸውን ያስተዋወቁበት፣ ፓርቲዎች የግንባር ክርክር ያደረጉበት፣ የተሻለ የመገናኛ ብዙሀን ሽፋን ያገኙ በት እንደሆነ ጠቅሰዋል። በሀገሪቱ የተካሄዱ አምስት ምርጫዎች ነበሩ። አሁን ምስተኛ ነው። በአራቱ የምርጫ ምትን ተሳትፏለች። ዘንድሮ የምርጫ ዝግጅት ከባለፈው ዘጠና ሰባት ላይ የተደረገ የምርጫ ዝግጅት ነበረ። እዛ ላይ ሰፊ የሆነ የሚዲያ ቅስቀሳ፣ ሰፊ የሆነ የፓርቲዎች ውይይትና ገለጻ እና የነበረ በቴሌቪዥን በተለያየ ሚዲያ ላይ ማለት ነው። ከዛ ያልተናነሰ ነው እና በቴሌቪዥን ፕሮግራም የስጋ ፓርቲዎችን ውይይት አይተናል። እንዲሁም ደግሞ በየከተሞቹ በየወረዳዎች ሁሉ ፓርቲዎች ምረቱ ቅስቀሳ ሲያደርጉ ቆይተዋል። በዘጠኝ የመጨረሻ እንቅስቃሴ ሁሉም አድርገዋል። በዚህ አይነት ዝግጅት ላይ ናቸው ያሉ። ከዚህ በፊት የነበሩት ምርጫዎች ላይ እኔ የተሳተፍኩባቸውን ማለቴ ነው። የመምረጫ ወረቀቶቹ ራሱ ቅድሚያ መጥተው በየማህበረሰቡ በየቀበሌው ታች ድረስ በየቀጠናው እየወረዱ ማህበረሰቡ ጋር እየደረሱ የትኛው ቦታ ላይ ድምጻቸውን እንዴት እንደሚሰጡ እና የትኛው ጋርም መስጠት እንዳለባቸው ጭምር ነበር ቀስቀሳው ሲደረግ የነበረው። በዚህኛው ምርጫ ግን ያየሁት ነገር ምንድን ነው፣ የመምረጫ ወረቀቶቹ ጭራሽ አልመጡም። ተመሳስለው የተሰሩም ደግሞ እዚህ አካባቢ ባሉ የብልጽግና ፓርቲ ድርጅቶች የተዘጋጀ የመምረጫ ወረቀትን ተመስሎ የተሰራ ምንም አይነት ነገር የለም። ፍትሐዊ የሆነ ነጻ የሆነ ምርጫ ይካሄዳል ብዬ ጠብቃለሁ። በተለይ የሴቶች ተሳትፎ መጨመሩ ተስፋ ሰጭ ጅምር መሆኑን ይናገራሉ። የኮምቦልቻ ከተማ ነዋሪዋ ዘሬቱ በምርጫው ላይ የሴቶች ተሳትፎ ከዚህ በፊት ከነበረው በእጥፍ የበዛ ነው ተፎካካሪ ፓርቲዎችም ላይ ያየሁት ነገር በገዢ ፓርቲም ላይ ሴቶችን የማሳተፉ ነገር ጥሩ ነገር እያየሁ ነው ያለሁት። አሁን ለደሴና ኮምቦልቻን ለማየት ችያለሁኝ። ሴቶች አሉ፣ ለክልል ምክር ቤት ተመራጭ ሴቶች አሉ። ሁለቱም ጋር ሴቶችን ተሳትፎ እየጨመረ ነው ያለው ይሄ እንዲሁም ደግሞ ተፎካካሪ ፓርቲዎችም ላይ መሄድ እነሱም ጋር የሚሳተፉ ሴቶች አሉ፣ ተመራጭ የሆኑ የሚለጠፉ ባነሮች ነው ያለሁን። ተሳትፎ ጥሩ ነው ብዬ ነው የማስበው። የቅድመ ምርጫው እንቅስቃሴ ሰላማዊ እንደሆነ ሁሉ ምርጫውን ለማስኬት አስተማ ማኝ ሰላም መኖሩን ከወልዲያ ከተማ አንጻር አመሳክረው ይናገራሉ። የከተማዋ ነዋሪ ሞላ ይበር እኔም እንደ አንድ ህብረተሰብ ክፍል ምርጫው ሰላማዊ ይሆናል ብለን እንጠብቃለን። ምርጫውን ዲሞክራሲያዊ በሆነ መልኩ ሰው የመሰለውን እንዲመርጥ ቅስቀሳዎች ተደርገዋል፣ ተምህርት ተሰጥተዋል። እኔም የሚመለከተኝን እና ይመራኛል ብለውን ፖለቲካ ድርጅት ለመምረጥ ዝግጅት አድርጌያለሁ እና ሁላችንም በየአካባቢያችን ከጠዋት ጀምሮ ዝግጅት አድርገን ለመምረጥ እና ድምጻችን ለመስጠት ከአንዳችን ናውተንት እየተጠባበቅን ያለው እና ምቹ ሁኔታዎች አሉ ብዬ ነው የማስበው። ከምርጫው በኋላ ለውጥ ጠብቃለሁ የሚሉት የደሴ ከተማ ነዋሪው በቀለ በበኩላቸው ኢትዮጵያ ውስጥ በተለይ ባለፉት ሶስት ዓመታት የተስተዋለው አለመረጋጋትና የህዝቦች ሞትና ስደት ማስቆም ይቻላል ላሉት ፓርቲ ድምጻቸውን እንደሚሰጡ አረጋግጠዋል። በሃይማኖት፣ በዘር፣ በጎሳ ተከፋፍለን ብዙ ነገር አይተናል። አሁን በዚህ ቻቸር ሶስት ዓመት ባለሞላ ጊዜ ማለት ነው እነዚህን አስወግዶ ማንኛውም ሰው ማንኛውም ቦታ ሰርቶ የመኖር በማንኛውም ቦታ ሀብት ማፍራት በማንኛውም ቦታ ሳይሳክም ሀገሬ በማለት ማንኛውም ብሔር ብሔረሰቦች ተዋዶና ተፈቃቅሮ ተተባብሮ የሚኖርባት ሀገር እንዲፈጠር እያደርግ የሚችለውን ፓርቲ መምረጥ እያስፈልጋል እያምናል። ለምርጫው ሰላማዊነት የሁሉም አካላት ድርሻ ወሳኝ እንደሆነ አስተያየት ሰጪዎቹ አመላክተዋል። ሁላችንም በጋራ የተለያዩ የሀገሪቱ ከፍተኛ ሰዎች የሚባሉት እንዲሁም ደግሞ በአካባቢው ያሉ ትልልቅ ሰዎች፣ የሃይማኖት አባቶች፣ ወጣቶች የዩኒቨርስቲ ተማሪዎች ሁሉንም ያካተተ ዞሮ ዞሮ ሰላም ለሁሉም ነው የሚጠቅመው። ለሰላም ሲባል ሁላችንም በጋራ ሰባላ ሰላማዊና ዲሞክራሲያዊ እንዲሆን የማድረግ ግዴታ አለብን። ምርጫው ሰላማዊና ና ፍትሃዊ እንዲሆን ሁሉም ሰው በየቤቱ ቤተሰቡን መምከር አለበት። ሴት ብልህ ነች። ብዙ ጊዜ ለግጭት ቅርብ የሆኑ ወንዶች ናቸው እና ሁላችንም ወንዶቻችንን፣ ወንድሞቻችንን፣ ባሎቻችንን እንዲሁም ደግሞ አባቶቻችንን መምከር ይኖርብናል ማለት ነው። ይህ በእንዲህ እንዳለ በዋግምራ ብሔረሰብ ዞን ሰቆጣ ምርጫ ክልል ሰኔ አስራ አራት ይካሄዳል ተብሎ ሲጠበቅ የነበረው ምርጫ መራዘሙ ቅሬታ እንደፈጠረባቸው አስተያየት የሰጡ የአካባቢው ነዋሪዎች ተናግረዋል። ውሳኔው የአካባቢውን ነባራዊ ሁኔታ ያላገናዘበ እጅግ ዘግይቶ የተላለፈ ነው የሚሉት የሰቆጣ ከተማ ነዋሪው ታደሰ ሸቱ የመራጩ ሕዝብ ስሜት ተጎድተዋል ብለዋል። ይህ ውሳኔን ቀድሞ መነገር ሲገባው የነበረ አራት ቀን ሶስት ቀን ወይም አምስት ቀን ውስጥ ሲቀረው መነገሩ ተገቢ ነው ብዬ አላስብም። ለምን ከዛ በፊት ምንም ሆን ምንም የፓርቲም ሆን የመንግስትም የሁሉም አካላት አምስት ፓርቲዎች አሉ። የተለያዩ ቅስቀሳዎችን ሲሰሩ ነው የከረሙት። በእግራቸው ቀበሌ ድረስ ጎጥ ድረስ ምናም የቀሰቀሱበት ትልቅ ስራ ያከናወኑባቸው ናቸው፣ ሁሉም ፓርቲዎች ማለት ይቻላል። እነዚህ አካላት ጉልበታቸውንም አቅማቸውንም በርካታ ድካሞችንም ውጣ ውረዶችንም አሳልፈዋል። በተመሳሳይ ደግሞ ከፍተኛ ገንዘቦች ለዚህ ስራ ወጥቷል። ይሄ ገንዘብ እንደባከነ ነው እኔ የማስበው አሁን ሲቀር ምክንያቱም ኢኮኖሚካሊም ሳይኮሎጂካሊም ኢምፓክት አለው በዚህ ጉዳይ ላይ ማህበረሰቡም ላይ ፓርቲዎቹም። ሌላው የሰቆጣ ከተማ ነዋሪ የሆኑት ማሞሸቴ ተመሳሳይ አስተያየት አላቸው። ምርጫ ቦርድ ራሱ ከፍተኛ ወጪ ያወጡ የተለያዩ ማቴሪያሎችን እኮ ነበረ፣ ስልጠናም ሰጥቷል። የተለያዩ ፓርቲዎችም የተለያየ ሀብት አውጥተዋል። ህዝቡ ጋር በመቀስቀስ በሚል ህዝቡም ለመምረጥ ዝግጅት እያደረገ ባለበት ሰዓት ይሄ ምርጫ ይቋረጥ መባሉ ፍትሐዊ አይደለም የሚል እምነት ነው ያለን። ለትግራይ አጎራባች ከሆኑ አካባቢዎች በቀር ምርጫ ለማካሄድ የሚያስችል ሰላም አለ ነው የሚሉት አስተያየት ሰጪዎቹ። አሁን እኔ ባለሁበት ቦታ ሰቆጣ ከተማ ነው ያለሁት። ጸጥታ ችግር የለም የጸጥታ ችግር ያለባቸው ኦልሞስት በትግራይ ድንበር አካባቢ ያሉ ቀበሌዎች ላይ ነው ሰቆጣ ከተማ ላይ ምርጫ ማስኬድ ይቻላል የሚከለክል ነገር የለም አንዱ ሰቆጣ ወረዳ ነው እዚ አጠገባችን ላይ ያለው እዛም ላይ ያን ያክል የጸጥታ ችግር ያለበት አይደለም ከዚሁም የሰቆጣ ዙሪያ ወረዳ ስ የሆነ ህዝብና ቀበሌ ያለው ነው ሰፊ የምርጫ ጣቢያዎች ያሉት ነው ስለዚህ የአካባቢ መምረጥ ሲገባው ያለ መምረጡ ህዝቡ ላይ ከፍተኛ የሆነ የስነ ልቦና ጫና አድርሶ እንደ አስተያየት ሰጪዎቹ ውሳኔው በዲሞክራሲ ልምምዶ ላይ ተጽዕኖ ያሳድራል ሰውም አሁን እያለ ያለው ነው ከዚህ በኋላ የምናደርገው ምርጫ ምንም አይነት ስሜት የለንም ነው የሚለው። ሁለተኛ በምርጫ ቦርድም በመንግስትም ላይ አጠቃላይ በሁሉም ፓርቲዎች ላይ እምነት የሚያሳጣ እንደሆነ እኔም በግሌ ይታየኛል። እኔም አሁን ለመምረጥ በዝግጁ በነበርኩበት ጊዜና በተነሳሳበት ጊዜና እንደገና ተራዝመዋል ተብሎ ለዛ ነገር መዘጋጀት ስሜትን ወደ በኋላ የሚጎትት ነገር ነው ያለው። በሰቆጣ ምርጫ ክልል ገዥውን የብልጽግና ፓርቲን ጨምሮ ስድስት ተፎካካሪ የፖለቲካ ፓርቲዎች በአንድ መቶ ዘጠኝ የምርጫ ጣቢያዎች ላይ ለመሳተፍ እንቅስቃሴ ሲያደርጉ መቆየታቸውንና ለምርጫው ባ ሺህ ህዝብ በላይ ለመራጭነት ተመዝግቦ እንደነበረ የደረሰን መረጃ ያመለክታል። በጉዳዩ ላይ ከብሔራዊ ምርጫ ቦርድ ተጨማሪ አስተያየት ለማግኘት ጥረት እያደረግን ሲሆን እንደተሳካለን ይዘን እንቀርባለን። የኢትዮጵያ ምርጫ ቦርድ ሰሞኑን በሰጠው መግለጫ ግን በጸጥታና ሎጂስቲክ እንዲሁም በሌሎች ተያያዥ ምክንያቶች የሃምሳ ዘጠኝ የምርጫ ክልሎች የድምፅ መስጫ ቀን ወደ ጳጉሜ አንድ መተላለፉን ገልጾ ነበር። የቦርዱ የኮሚኒኬሽን አማካሪ ሶልያና ሽመልስ በቅርቡ ለጋዜጠኞች በሰጡት መግለጫ በበቂ ዝግጅት ና ትኩረት በእነዚህ ቦታዎች ላይ ጳጉሜ አንድ ቀን ምርጫውን ለማካሄድ የሚያስችለውን ዝግጅት ያደርጋል። የመራጮችን ምዝገባ በተጨባጭ ሁኔታዎች ላይ ተመስርቶ ይካሄዳል ብለው ነበር። ከጳጉሜ አንድ በኋላ ግን ምንም አይነት ምርጫ እንደማይካሄድ አብራርተዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ